የአፍሪካ ሀገሮች አሜሪካ በሰጠችው ከቀረጥ ነፃ የንግድ ዕድል አጎዋ የበለጠ ተጠቃሚ እንዲሆኑ ሀገራቸው እንደምትፈልግና ድጋፍም እንደምታደርግ የዩናይትድ ስቴትስ የንግድ ሚኒስትር ፔኒ ፕሪትስከር አስታወቁ። ሚኒስትሯ በሁለት ቀናት ጉብኝታቸው ማጠቃለያ የሰጡትን ጋዜጣዊ መግለጫ የተከታተለው ሪፖርተራችን እስክንድር ፍሬው ተከታዩን ዘግቧል። ዛሬ በጉብኝታቸው ማጠቃለያ ቀን መግለጫ የሰጡት የአሜሪካ የንግድ ሚኒስትር ፔኒ ፕሪትስከር በተለይ በሀገራቸውና በኢትዮጵያ መካከል ያለው የንግድ ልውውጥ በሚጨምርበት መንገድ ላይ አተኩረዋል። ከኢትዮጵያ በፊት በናይጄሪያና በጋና ተመሳሳይ ቆይታ ያደረጉት ሚኒስትሯ ሀገራቸው ለአፍሪካ የሰጠችውን ከቀረጽ ነጻ የንግድ እድል አገዋን በምሳሌነት ጠቅሰዋል። እድሉን በአብዛኛው እየተጠቀሙ ያሉት ጥቂት አገራት፣ ወደ አሜሪካ እየገባ ያለው ምርት አይነትም እጅግ ውስን መሆኑን የጠቀሱት ሚኒስትሯ ይህን ለማሻሻል በግምገማ ላይ ያሉ ሀገራት መኖራቸውን ጠቅሰዋል። ሀገራት ከአገዋ ያገኙትን ውጤት እየገመገሙ ነው፣ ቀጣይ እቅድ እያዘጋጁ ነው። ልክ ኢትዮጵያ በእድገትና ትራንስፎርሜሽን እቅዷ እያደረገች እንዳለችው በሚቀጥሉት አምስትና አስር ዓመታት በአገዋ ልናሳካ የምንችለው ይሄንን ነው እያሉና የተመረጡ ዘርፎችን ኢላማ እያደረጉ ነው ነው ያሉት። አላማችንም የአገዋ ተጠቃሚ የሆኑ የአፍሪካ ሀገራት ወደ አሜሪካ የሚልኳቸው ምርቶች አይነት እንዲጨምር ነው ብለዋል ሚኒስትሯ። ሚኒስትሯ በአዲስ አበባ ቆይታቸው ከፕሬዚዳንት ዶክተር ሙላቱ ተሾመና ከሌሎች የኢትዮጵያ ባለስልጣናት ጋር እንዲሁም ከንግድ ሰዎች ጋር ውይይት ማድረጋቸውም ተጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።